በወቅታዊ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው። የኢትዮጵያ መንግሥት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያጠነጠነው ክርክር አድማጮችን በሚጋብዙ መጪውን ጊዜ በሚቃኙ ጭብጦች ይቋጫል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ላይ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍ ይታወቃሉ። አቶ ፈቃደ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም የሁለቱ ወገን እሰጣ ገባ የሐሳብ ፍሰቱን ለመከታተል ያስችል ዘንድ ሳምንት ለተነሳ አንድ ነጥብ ሰጡትን ምላሽ በማስታወስ ይጀምራል። አቶ በአገር ውስጥ እርሷ አሁን በገለጹ ሰላማዊ መንገድ የሚታገሉትም በውጭ ያሉትም ተቃዋሚዎች የሚያነሱት የተቃውሞ ድምፅ መሰማት የማይቻልበት ቦታ ደርሷል። ኢህአዴግ ለተቃዋሚዎች መንቀሳቀስ የሚያስችል ቀድሞ የነበረውን የተቃውሞ ድምጽ መሰማት የሚችልበትን እድል እንኳን ጨርሶ ዘግቷል። በአገር ውስጥ በሰላማዊ መንገድ መታገል የሞከሩ አልተሳካለንም እያሉ ነውና ተቃውሟቸውን በኃይል ለመግለጽ የመረጡት በዚህ ምክንያት ነው እያሉ ነው። አዎ ተቃዋሚዎች ሁሉም ባይሆንም አሁንም ሁሉም በመፈረጅ አልፈልግም የራሳቸው ድክመት ማየት አልፈልጉም አይፈልጉም ለምሳሌ በዚህ ባለፈው ምርጫ ኢህአዴግ መቶ ከመቶ አምጥቶ ያው ወደ ፓርላማ ገብቷል ምንድን ነው ምክንያቱ ኢህአዴግ ራሱን በመንግስት ደረጃ ስላለ ስለ ጨቆነ ነው ወይ ዴሞክራሲያ እንደዛ አይደለም ፓርቲዎቹ አምሳ ስድስት ፓርቲ እኮ ነው እየተወዳደረ ያለው በኢትዮጵያ የፖለቲካ ምህዳር ውስጥ አምሳ ስድስት ፓርቲ በተለያየ በተለያየ አቅጣጫ የተለያየ አይዲዮሎጂ የተለያየ አስተሳሰብ ይዞ ሲወዳደር ወደ አንድ ከመምጣት ይልቅ ያው ራሱ መንግስትን ወይም በስልጣን ያለው ፓርቲን ከምንድን ነው የምትለው፣ ይሄ ኮምፒት ከማድረግ ይልቅ ወደ እንትን ነው የገቡት፣ እርስ በርሳቸው የሚፈካከሩት እዛ ድምፁን ደግሞ እዛ ነው ፈርሶ የሚቀሩ። መልካም ሌላ ጥያቄ ማንሳት የሚኖርብኝ አይመስለኝ። የቀደመውን ሀሳብ ሰምተዋል አቶ ፈቃደ እርሶ ምን ይላሉ? አቶ ማሪ ማንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም። ሀሳብን የመግለጽ መብት አላቸው። እውነቴን ነው አንድም እንኳን በስህተት እንኳን አምልጧቸው ከመንግስት በኩል ያሉትን ችግሮች ከገዢ ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዚያ አገር ስላሉ ምናልባት ይፈሩ ይሆናል አይደል ነው። ግን ይህንን መታዘቤን ልንገራቸው ብዬ ነው ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው ገዢውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ ዴሞክራሲያዊ የሆነ የፖለቲካ ከባቢ ኤንቫይሮመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት ተቃዋሚዎች በሚዋከቡበት ሁኔታ፣ መሪዎቻቸው በረባ ባረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍለውት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት። አቶ ማህሪ በጣም ያሳዝን ነው። ቢካዝ ይሄ አለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ይህንን ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል ዋስትና መስጠት የአገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ይሄ ምናልባትም ለመጨረሻው ጥያቄ የሚያንደረድረን ይመስለኛል። አቶ ፈቃደ ጀመር አድርገውታል። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ወይም ደግሞ በተደረጉት ሁኔታዎች ላይ ይነቶቻችሁ በእነሱ ነጥቦች ላይ ነውና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ህይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ይጠቁሙ። እስኪ አቶ ፈቃደ ጀምረውታልና እርሶን ላስቀድም። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ? ሰላም እንዲመጣ፣ ከድህነት ህብረተሰብ እንዲወጣ፣ ራስን በነጻነት የመግለጽ መብት እንዲያገኝ ምን አይነት መንገዶች ትርጉም ያለው ለውጥ ለማምጣት ይችላሉ? በአዎንታዊ የሚጠቅሟቸውን ሀሳቦች ይፈንጥቁ። አዎ እንዳልከው የአገር ደሃ አገር ነው። ብዙ መለወጥ ያለበት ነገር እንዳለ ይሰማናል። ነገር ግን ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው። ስለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር ነው። ሲሪየስ የሆነ ፖሊሲ ማውጣት ይሄ በጣም አስፈላጊ ነገር ነው ለሰላም የሚሆን ዝም ብሎ ሰላም እፈልጋለሁ እና እኔ ባልኩ መንገድ ግባ እና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም። ሰጥቶ መቀበል። አሁን ሙሉ ለሙሉ በጣም የቁጥጥር በሽታ ያለበት አይነት መንግስት ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞች እገኛለሁ የሚል አይነት የመንግስት ስርዓት ባለበት ሁኔታ እንዲያውም አሁን የብሄረሰብን ችግር በመፍታት በታሪካችን ታይቶ በማይታወቅ ሁኔታ የአንድ ብሔር የቲፒኤልኤፍ የበላይነት ባለበት ሁኔታ እና ግልጽነት በሌለበት ሁኔታ ሀሳብን በነፃ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ከባድ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል። ሰላማዊ መፍትሄ መልካም ሀሳቦቹ ሌሎች ሀሳቦችን የሚወልዱ ናቸው። ሌሎች ጥያቄዎችም አሉ። ከጊዜ አንጻር ግን ታት ስላለብን የመጨረሻውን እድል ለዛሬው ክርክር ለአቶ መሀሪ ልስጥ። አቶ መሀሪ መፍትሄ ይጠቁሙ። በውጪ ያሉትም ጭምር በተቃዋሚው ጎራ የተሰለፉ ተገፍተን ነው፣ ሌላ ምርጫዎች ሁሉ ጠፍቶ ነው ኃይልንም ይላሉ አንዳንድ ድርጅቶች ያነጋገር ናቸው። እነሱ ሁሉ የሚሳተፉበት አዎንታ የሆነ ለውጥ እንዲመጣ፣ በእርግጥ ኢህአዴግ ይሄ ሰላማዊ መፍትሄ ይበጃል፣ ሀገሪቱ አማራጭ ነው ካለ ምን በተጨባጭ ማድረግ አለበት? ያው የአቶ ፈቃድን እኔም ላይ እንትን ያደረጉት አስገርሞኛል። እኔ ጥግሽ አይደለም እያወራ ያለሁት፣ ተቃዋሚዎች አይደለም እየወቀስ ያለሁት የራሳቸው ችግርም ማየት አልቻሉም። አሁንም የቲፒኤልኤፍ የበላይነት አለ፣ የአንድ ብሄር የበላይነት አለ። ይህንን ከጥላቻ የመነጨ ካልሆነ መስተከር ነው አይታየኝም፣ የቱ ጋ እንዳለ ለምንድን ነው ከጥላቻ የመነጨው? ይሄ መብራራት አለ። ትልቅ ክስ ነው። ለምንድ ነው ጥላቻ የሚሆነው? ይህንን መረጃ አቅርቦ ማስረዳት ከተቻለ እኔ አይታየኝም። አሁን ቲፒኤልኤፍ ገዥ ኢህአዴግ ነው ገዢ ፓርቲ ያለው ያው የፖለቲካ ሴት አፉን እያዩት ነው በሀገር አቀፍ ደረጃ ያለው እና ቤፍሎ ወደዛ ሊሄዱ እንደቻሉ ነው የግራ ይገባኝ። ኤኒዌይስ ወደ እንትኑ ልመጣ፣ መረጃ መስጠት ይችላለሁ። ጥላቻ ምናምን የሚለውን ነገር በጣም ጸየፈው ቃል ስለሆነ ለምንድን ነው አንድ ፓርቲ ላይ አንድ ብሄር ላይ ፎከስ የሚያደርጉት? አሁን ያለው የሀገሪቱ የስልጣን ክፍፍልም የመንግስት መዋቅር የሚያዩት ፒኤልኤፍ ብቻ የሚባለው ለምንድን ነው? ያንን ስለሚገርመኝ ነው። ከእርሶ ብቻ አይደለም ከብዙ ሰዎች የምሰማ። የምናየው መረጃ የሚያሳየው ሲሪየስ የሆኑ የፖለቲካ ተቋማትን በሀገሪቱ ውስጥ የሚቆጣጠረው ፒፒኤልኤፍ መሆኑን ስለምናይ ነው። ይሄ መረጃ ነው። ይህንን ማስተባበል አንድ ነገር ነው። መልካም፣ ይሄ ምናልባትም ሌላ የክርክር መድረክ ይጠይቃል። ግራና ቀኝ ለተነሱት ሀሳቦች በጠበቀ መንፈስም ቢሆን እንድትፈነጥቁ ብቻ ነ እዛ ላይ ምንድነው ማለት የምፈልገው እኔ እቻ ሀገር አሁን ትራንዚሽን ላይ ነች። የኢኮኖሚ እድገት ጉዞ አለ የተያዘው የዲሞክራሲ ግንባታ አለ ይቀረዋል። እኔ የተሟላ ዲሞክራሲ ገንብታ በእኛ ሀገር ይቀርና በሌሎች ሀገሮችም ይቀረዋል። እኩል እድል የሚሰጥ ዲሞክራሲያዊ ሂደትና አሰራር ግን ብለው ያምናሉ። አለ ግን ብለው ያምናሉ። አዎ፣ አዎ። ኮንሰንሰስ ስላልፈጠርን ህገ መንግስት ለመቀየር የሚፈልግ ህገ መንግስት መለወጥ የሚፈልግ ያለውን ስርአት መለወጥ የሚፈልግ ጎራ እና ያለውን ስርዓት ደግሞ ማስቀጠል የሚፈልጉ ሁለት ኃይሎች ጫፍ ሆነው እየተጓተቱ ስለሆነ የገመድ የገመድ ጉተታ ትግል ስለሆነ እንጂ ወደ መሀል መምጣት ከቻልን አለ ሕገ መንግስታዊ ስርዓቱን ተከትለን ያሉትን አሰራሮች የፖለቲካ ምህዳሩን ተጠቅመን መታገል እንችላለን። ሊያታግል የሚችል ሁኔታ አለ ብዬ ነው የማምነው። ይሉክ ልስ ኮንሰንሰስ ነው ያልፈጠር ነው መግባባት በአማርኛ እንዲሉ መግባባት አልፈጠርንም። አዎ ሀገራዊ መግባባት አልፈጠርንም። በሕገ መንግስታችን ሀገራዊ መግባባት አልፈጠርንም። ሀገራችን እየተከተለችው ባለው የሀገር አንድነት ግንባታ መግባባት አልፈጠርንም። ሀገራችን ልትከትለው ስለሚገባው የፖለቲካ ኢኮኖሚ አስተሳሰብ ወይ ስትራቴጂ እና ፖሊሲ መግባባት አልፈጠርንም። ሌላ ሀገሮች እኮ መግባባት ፈጥረዋል። መልካም። በእነኚህ አበይት በሚባሉ የአንድን ሀገር አቅጣጫ በሚወስኑ ጉዳዮች ዙሪያ ሀገራዊ መግባባት ከሌለ ለምን ያ መግባባት እንዲፈጠር አይሰራም? ለዚህስ የመሪው ድርሻ የማን ነው? እንደምልን መሪው የመሪው ቦታ መጫወት ያለበት ያው ያልኩህ ነው። መንግስት በመንግስትነት ደረጃ ያለው ገዢው ፓርቲ ነው ቅድሚያ መጫወት የሚችለው ግን ደግሞ የዜሮ ድምር ውጤት ፖለቲካ ሲመጣ መንግስትም ኮምፕሮማይዝ የማያደርጋቸው ነገሮች የሉም። አብዛኛው የሀገራችን ህዝቦች የተቀበለው ህገ መንግስት አለ። አብዛኛው የሀገራችን ህዝቦች የረኩበትና የተቀበሉት ህብረ ብሔራዊ የሀገር አንድነት የሀገር ግንባታ ወይ የአንድነት ግንባታ ሂደት አለ። ወደዚህ መምጣት ያልቻለው እኔ እንደሚመስለኝ ያንን የድሮው ስርዓት ሲያራምዱት የነበሩት ወይም ደግሞ ብዙሀነትና ልዩነት ናቸው ችለው የሚሄድን ስርዓት መቀበል የማይፈልጉ ኃይሎች ነው ሌላ ገመድ ይዘው እየወጠሩ ያለ ብዙሀኑን የያዘ ፓርቲ ይሄ አይደል እኮ በየትኛውም ሀገር ብትሄድ አሁን እየተከተለ ያለው ስርዓትና አሁን እያስቀጥለ ያለው ህገ መንግስታዊ ስርዓት ተቀባይነት አለው በአብዛኞቹ ብሄሮች፣ በአብዛኞቹ ሃይማኖት። ሌላ በዲሞክራሲያዊ ሂደት ስትሄድ ከነዚህ ከፍተኛ ወይም ደግሞ ትላልቅ እሽዎች ውጭ የሆኑ ከነሱ በታች ያሉት የተለያዩ ችግሮች ወይ የተለያዩ ልዩነቶች ሊኖሩ ይችላሉ። በብዛት ግን አብዛኛው የሀገሪቱ ብሔር ብሄረሰቦችና ና የሀገሪቷ ሀይማኖቶች ወይም ደግሞ የተለያዩ የህብረተሰብ ክፍሎች ይህንን ተቀባይነት አላቸው ገቢ ሀሳብ ሆነዋል ማለት ነው። ስለዚህ ያኛው የጠፋውን ወይ የወደቀውን የተሸነፈውን ስርዓት መልስ አለው እያለ እየታገለ ያለው ሀይል ሪያሊቲውን ለመቀበል ያለበት ኢሉዥን ውስጥ መኖር የለበት አሸናፊ ሀሳብ ይህንን ሀሳብ ሆኖ ተፈጥሯል። ወደዚህ ሀሳብ ነው መምጣት መቻል። ሀገራችን ሽግግር ውስጥ ነው ያለችው። አሁን እንደምንለው ልማታዊ ዲሞክራሲያዊ ሀገር ሆነ አትቀጥልም ትራንስፎርሜሽኑ ነው ሲረጋገጥ ዲሞክራሲ ወይም ደግሞ ሊበራል ዲሞክራሲ ትሆናለች። እዛ እስክንሄድ ድረስ ያለንን የሀገራችን ችግር ለመፍታት የሚያስችለን ጉዞ ማፋጠንና መተጋገር ነው ያለብን። መንግስት ወነኛ ሚና ይጫወታል። ተቃዋሚዎች ደግሞ ለሀገሪቱ በጎ ከሚያስቡ ሀይሎች ጋር የማይሆኑ የማይሆነው ትግል ከመሞቅ እዚህ ላይ መጥተው እጽዋት መክፈል መቻል አለብህ። መልካም የክርክር ሀሳቦቻችሁን ግራና ቀኝ አድማጮች የሚከታተሏቸው በየበኩላቸው የሚነጋገሩባቸው እንደሚሆን ተስፋ አድርጋለሁ። አቶ ፈቃደ አቶ መሀሪ ጠንከር ያለ ትችት ባቀረቡበት ህወሀት በበላይነት ገኖ ሁሉም ፈጣሪ ስለሆነ ነው ያሉበትን ማስረጃ አለ ብለዋል። በእሱ እንቋጭ። ባጭሩ ይሄ እኔ የምለው ብቻ አይደለም። በአደባባይ ኢትዮጵያ ውስጥ የፖለቲካ ስልጣንን የሚወስኑትን ሀይሎች በተለይ ሚሊተሪውን የደህንነቱን ተቋም በተለይ ሚሊተሪውን የሚቆጣጠሩት የቲፒኤልኤፍ አባል የነበሩ ናቸው። እንግዲህ የምናየውን መረጃ የሚያሳየው ይህን ይህንን ነው። ይሄ ለእኔ የእኩልነትን ምልክት አይደለም። መጀመሪያ ላይ ይገባኛል ደርግ በተወገድበት ሰሞን እና ከዛ ባሉት ጥቂት አመታት ውስጥ ከዛ በኋላ አሁን ሀያ አምስት አመት ከሞላ በኋላ እንደዚህ አይነት የብሄረሰብ ኮምፖዚሽን ባለበት የፓወር ማዕከሎች በሆኑት ቦታዎች ይቅርታ ሲል አተፈቀደ ወጥቶ መሪት ነው። ዝም ብሎ የሚመጣ አይደለም። ምንም ሂደት ነው የሚመጣ። አሁን ጀነራሎች ካሉ እላይ ላይ ከማን ከዜሮ ተነስተ ጀነራል ባንድ ቀን ማድረግ አትችልም። በሀያ አምስት አመት ውስጥ ጀነራል የወላይታ የኦሮሞ ወይም የአማራ ማፍራት ያቅታል? ቢያንስ ቢያንስ ለባላንስ የሚሆን እያልኩት እኮ ነው። አሁን ያንን ለማፍራት አሁን በተለይ እሱ ማየት ያልፈለጉት አንባለ ትፔል ኤፍ ሕገ መንግስት ከጸደቀ በኋላ የብሄር ተዋጽኦ ለማለት ኮሎኔሌች የነበሩ ጀኔራሎች የነበሩ የብሄር ተዋጽኦ ለማድረግ ተብሎ እኮ ማድረጋቸው የተቀነሳል። በጣም ዋላቸው የራስ አምስት ሺህ በላይ ቲ ፒ ኤል ኤፍ እኮ እኔም አንተ አካዳሚክ ተቋም ውስጥ ወደ ህዝቡን እኮ መልሷቸዋል፣ መልሷቸዋል አካዳሚክ ተቋም ውስጥ ያለህ ሰው መሆንክን ነው የሰማሁት። መምህር ነህ፣ መምህር መዋሸት አይችልም። እኔም አካዳሚክ ተቋም ውስጥ ነው ያለሁት። እኔ እየዋሸሁ አይደለም። እኔ የምሰራው መረጃ ዴታ፣ ያንንም ማየት አለብዎት። ያንን ብቻ አይደለም ቲ ፒ ኤል ኤፍ በሰራዊቱ ላይ የወሰደው እርምጃም ማስታወሳለን። ያለም እድል ይስጣቸው አቶ ልምድ ያላቸው ሰራዊቶች ነው የተበተኑት። እሺ፣ እኔ አሁን እሱም ሆኖ አሁን ባለንበት ሰዓት ያለ የኢትዮጵያ የፖለቲካ ፓወር ማዕከል ቅድም እንደምትለው የብሄረሰቦችን እኩልነት ለማስፈን በሚለው በዛ መስመር የተቃኘ አለመሆኑን የሚያሳይ መረጃ በየቀኑ አያለው መንግስት የማይክደው መረጃ ይሄንን እንደሌለ ቁጥር ከሆነ የምትለኝ ወይም ይሄ ጥላቻ ነው ወይም ምንድን ነው ይሄ ጤነኛ አይደለም ለሀገራችንም አይበጅም ብዙዎች ኮምፕሌን የሚያደርጉት እንዲያውም ብዙ ከተቃዋሚ አካባቢ የምንሰማው ይሄንን ነው ቲፒኤልኤፍ ዶሚኔትድ ነው አላገሩ ከሚያቀረሩት መረጃ አንዱ ደህንነትና ሚሊተሪ የኢኮኖሚ ተቋማት ራሱ ቲፒኤልኤፍ ያለው የኢንቨስትመንት ብዛት ከህገ መንግስት ውጭ የሆነ ከጅምላ እስከ ችርቻሮ በኢትዮጵያ መከላከያ ሰራዊት ያለው የትግራይ ተወላጆች ኮምፖዚሽን ቁጥር አለው። ኮሎኔሎች በሻለቃ ማዕረግ በሻም አመራር ላይ ያሉት ምልህ ውሳኔ የሚሰጠው ሰው ማነው ነው? ቁልፍ ቁልፍ ውሳኔ ሰጪ ቦታዎች ላይ ያሉት ኢትዮጵያም ውስጥ ከመጣው ብዙ ዘመን ነው ያለኝ የማነበው የማየው መረጃ ነው። ይህንን የተሳሳተ መረጃ ነው እያነበብክ ያለው የምትለኝ ከሆነ ሚዛን መሆን የሚታይ ነው። መልካም አመሰግናለሁ እንግዶቼ። ጠበቅ ብሎ የጀመረው ክርክር ሌሎችንም በሚጋብዝ መልኩ ቀጥሏል። በመጨረሻው ባነሳችኋቸው አወዛጋቢ ጅቶች ዙሪያ የየበኩላችሁን ብላችኋል። ግራና ቀኝ ክርክራችሁን የምትከታተሉ አድማጮችም ዘንድ ክርክሩ ከዚህም ውጭ ይቀጥላል። አድማጮቻችን በአነጋጋሪ ውረሰ ጉዳይ ዙሪያ በየቤታችሁ በያላችሁበት የምትለዋውጧቸውን ሀሳቦች ለዜጎች እኩል የተሻለ እድል በሚሰጡና የህብረተሰብን የኑሮ ደረጃ ለማሻሻል በሚያግዙ አዎንታዊ ፋይዳ ባዘለ መንፈስ ብታደርሱን እናስተናግዳለን። አሁን ግን በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ክርክር እዚህ ላይ ይገታል። በአገሪቱ ለሚመጡ ለውጦች የተቃዋሚ ኃይሎች ሚና ምንድን ነው እና ምንስ ሊሆን ይገባዋል? በሚቀጥለው ክንብር የምንመለስበት አብይ ጭብጥ ሆናልን።